የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ የተቀመጡ መስፈርቶችን ላሟሉና በፈጸሙትም ወንጀል ለተጸጸቱ አስር ሺህ የሕግ ታራሚዎች ይቅርታ አደረጉ። የተደረገውን ይቅርታ ገንቢ ሲሉ የገለጡት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በአገሪቱ ያለውን ሁኔታ ለማረጋጋት ግን የፖለቲካ መሪዎቻችን፣ አባሎቻችንና በፖለቲካ አመለካከታቸው ብቻ የታሰሩ ሌሎችም መፈታት አለባቸው ይላሉ። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ አዲሱ አረጋ በበኩላቸው በፖለቲካ አመለካከቱ ምክንያት የታሰረ ሰው የለም ይላሉ። የተደረገው ይቅርታም የክልሉ ፕሬዝዳንት በመደበኛነት የሚያደርጉት እንጂ ከምንም ወቅታዊ ሁኔታ ጋር የተገናኘ አይደለም ብለዋል። የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ የተቀመጡ መስፈርቶችን ላሟሉና በፈጸሙት ወንጀል ለተጸጸቱ አስር ሺህ የሕግ ታራሚዎች ይቅርታ አደረጉ። የተደረገውን ይቅርታ ገንቢ ሲሉ የገለጹት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በአገሪቱ ያለውን ሁኔታ ለማረጋጋት ግን የፖለቲካ መሪዎቻችን አባሎቻችንና በፖለቲካ አመለካከታቸው ምክንያት የታሰሩ ሌሎችም መፈታት አለባቸው ብለዋል። የኦሮሚያ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ አቶ አዲሱ አረጋ በበኩላቸው በፖለቲካ አመለካከቱ ምክንያት የታሰረ ሰው የለም ብለዋል። የተደረገው ይቅርታም የክልሉ ፕሬዝዳንት በመደበኛነት የሚያደርጉት እንጂ ከምንም ወቅታዊ ሁኔታ ጋር እየተገናኛ ለመሆኑን አብራርተዋል። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ለ10 ሺህ የሕግ ታራሚዎች ይቅርታ ማድረጋቸው የተገለጸው በትናንትና እለት ነው። እነዚህ ታራሚዎች ከነገ ጀምሮ እንደሚፈቱና ከወዳጅ ዘመዶቻቸው ጋር እንደሚቀላቀሉ የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ዛሬ ለአሜሪካ ድምፅ አብራርተዋል። የተደረገው ይቅርታም በፕሬዚዳንቱ የሚፈጸም መደበኛ ተግባር መሆኑን የጠቆሙት ፕሬዚዳንቱ ይቅርታ ያደረጉትም በክልሉ ሕገ መንግስት የተቀመጠውን ስልጣናቸው መነሻ በማድረግ እንደሆነ አቶ አዲሱ ጠቅሰዋል። በዚህም መሰረት የኦሮሚያ የይቅርታ ቦርድ በየአመቱ በክልሉ በሚገኙ ሰላሳ ስድስት ማረሚያ ቤቶች በመዘዋወር ዝርዝር ማጣራት እንደሚያደርግ፣ ይህንንም ለፕሬዝዳንቱ እንደሚያቀርብ አመልክተዋል። ይቅርታ የሚደረግላቸውን የመለየቱ ስራ ግልጽ የሆነ መስፈርት በማውጣት የተሰራ መሆኑንም ለስብሰባ ከሄዱበት አዳማ በስልክ ያነጋገርኳቸው የቢሮው ኃላፊ አብራርተዋል። ይሄ ይቅርታ እንግዲህ የሚገባቸው ሰዎች አሉ፣ የማይመለከታቸውም ሰዎች አሉ። ይቅርታ የሚመለከታቸው ለምሳሌ የእድሜ ልክ እስራት ተወስኖባቸው የእድሜ ልክ ማረሚያ ቤት እንዲቆዩ ተወስኖባቸው ከዛ ውስጥ አስራ ሶስት አመትና ከዛ በላይ ፕሬስ አስተዳድሩ አቅርቦ ይቅርታ የተደረገው እንግዲህ፣ እዚህ ውስጥ የተካተቱት ለምሳሌ ህጻናት ይዘው ማረሚያ ቤት ያሉ ሴቶች አሉ። አካል ጉዳተኛ የአካል ጉዳት ያለባቸው የህግ ታራሚዎች አሉ። እድሜያቸው ከስልሳ በላይ የሆኑ የህግ ታራሚዎች አሉ። ከዛ በተረፈ ደግሞ ሊድን በማይችል በተለያዩ ህመሞች የሚሰቃዩ የህግ ታራሚዎች አሉ። እነዚህን ባካተተ እና የነዚህን ሁኔታ ባገናዘበ፣ ከምንም ነገር በላይ ደግሞ እነዚህ ታራሚዎች ወደ ማረሚያ የገቡበት በፈጸሙት ወንጀል መጸጸታቸውን ከማረሚያ ቤቱ ቢወጡ ከህብረተሰቡ ጋር ተቀላቅሎ በሚ ከህብረተሰቡ ጋር በሚቀላቀሉበት ጊዜ የልማት ኃይል ሊሆኑ እንደሚችሉ ታምኖባቸው ነው ይሄ ይቅርታ የተደረገው። ይሄ ይቅርታ እንግዲህ የክልሉ ፕሬዚዳንት በፈለጉት ጊዜ እንዳስፈላጊነቱ የይቅርታ ቦርዱ አጣርቶ በሚያቀርብላቸው ጊዜ አይተው የሚያደርጉት ይቅርታ ነው። ይሄ ጊዜ ምን በምንም አይነት በተለየ ሁኔታ የተመረጠበት አግባብ የለም። የይቅርታ ቦርዱ አቶ አዲሱ ብዙ ጊዜ ግን ይቅርታ ሲደረግ፣ በተለይ የዘመን መለወጫን በዓል ምክንያት በማድረግ ነው። እንግዲህ ታህሳስ መጨረሻ ላይ ነው ያለነው አሁን እና ይሄ ጊዜ የተለመደ ነው ወይ? ጊዜው በዘልማድ የሚደረገው በዘመን መለወጫ አካባቢ ነበር ከዚህ በፊት። ይህም የሚሆንበት ምክንያት የአጣሪ የአጣሪ ቦርዱ አጣርቶ ያቀረበበትን ጊዜ መነሻ በማድረግ ነው። ከበዓል ጋር ምንም ግንኙነት የለውም። እንደገና ደግሞ በህገ መንግስታችንና በይቅርታ አዋጅ በክልላችን የይቅርታ አዋጅን መሰረት በዚህ ጊዜ ይደረጋል፣ በዛ ጊዜ ይደረጋል የሚል ምንም እንትን ስለሌለው ፕሬዚዳንቱ፣ ይሄ ነገር ተጣርቶ በቀረበላቸው ጊዜ በማንኛውም ጊዜ ይቅርታ ማድረግ ስለሚችሉ ነው ማለት ነው። ስለዚህ ከበዓላት ጋር ተያይዞ የሚደረጉ ይቅርታዎች ምንም አይነት የህግ ይዘት የሌላቸው ነገር ግን ደግሞ በዘልማድ ሲደረጉ የነበሩ እንደሆኑ ሊታወቅ ይገባል ማለት ነው። ተቃዋሚዎች ግን ይቅርታው በፖለቲካ አመለካከታቸው ምክንያት የታሰሩ ዜጎችን ማካተት እንዳለበት ተናግረዋል። ለአስር ሺህ ሰዎች የተደረገውን ይቅርታ ገንቢ ሲሉ የገለጹት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በሌላ በኩል ግን በክልሉና በአገሪቱ ያለውን የታሳሪዎች ቁጥር ከፍተኛነት እንደሚያሳይ ገልጸዋል። ፖለቲካዊ በሆነ ምክንያት የታሰሩ መኖራቸውንም ተናግረዋል። በተለይ ደግሞ የተቃዋሚ የፖለቲካ መሪዎችና አባላት መፈታት ለሀገሪቱ መረጋጋት አስተዋጽኦ ሊያደርግ ይችላል ብለዋል። በአሁኑ ጊዜ ያለውን ሁኔታ ለማረጋጋት የፖለቲካ መሪዎች ከማዕከል እስከ ወረዳ ድረስ ያሉት በተለያየ ስም በዚህ ከንትኑም በፊት ማለት ከዚህ ከአስቸኳይ ጊዜ አዋጅ በፊት ጀምሮ ነው ስርአቱ አባሎቻችንና የየአካባቢ መሪዎቻችን ላይ በስፋት ሲፈጸም የነበረው ይሄ ዚህ ደግሞ ኮታው ኦሮሚያ ውስጥ ይበልጣል፣ በአንጻራዊነት ማለት ነው። ያ ማለት ሌላ ጋ ማለት የለም ማለት ሳይሆን በየአካባቢው በፖለቲካ ምክንያት ያሰሯቸው ሰዎች አሉ። እነዚህንም ፍቱ እያል ሁል ጊዜ ቻሌንጅ እያደረግናቸው ናቸው ነው ያሉትና፣ የዚህ እነሱ ምህረትም ይበሉ ይቅርታም ይበሉ ሌላም ውስጡ የፖለቲካ መሪዎቹ መፈታት አለባቸው። በዚህ ሀገር ያለውን ሁኔታ ለማረጋጋት ፖለቲካውን ምህዳር ለመነጋገርም ለመደራደርም እና ይታወቃሉ ከፍተኛ አመራር አንስቶ እስከ ማዕከለኛ ከዚያም ዝቅተኛ በፖለቲካ ድርጅታዊ መዋቅራችን ያሉትን ዜጎች መፍታት አለባቸው እና ይህም ይቅርታ የሚበሉት ሌላ የዚያው አካል መሆን አለበት። ምክንያት አያጡም ሲያስሩ ምክንያት እንደማያጡት ሁሉ ስፈቱም ምክንያት አያጡም ብዬ ነው እና ማስበው። ይሄ ነው እንግዲህ ዋነኛው ጥሪያችን የፖለቲካ አመራር ሰጪዎቹ በተለያየ ስም እስር ላይ ያሉት በአስቸኳይ መፈታት አለባቸው የሚል አቋም ነው መድረክ ያለው። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ግን በፖለቲካ አመለካከቱ ምክንያት የታሰረ ሰው የለም ብለዋል። በፖለቲካ አመለካከቱም የሚታሰር ሰው የለም። ነገር ግን በዚህ ቅርታ የማይመለከታቸው ተብሎ የተዘረዘሩ በህጉም የተቀመጠው አንደኛው የሞት ፍርድ የሞት ውሳኔ የተወሰነባቸው አካላት ናቸው። ሌላኛው ደግሞ ከዚህ በፊት ይቅርታ ተደርጎላቸው ነገር ግን ደግሞ ይቅርታ ወስደው ከተለቀቁ በኋላ ሌላ ወንጀል ፈጽመው የተመለሱ አካላት በዚህ ይቅርታ አይካተቱም። ከዚህ ውጪ በሙስና ወንጀል ተፈርዶባቸው ማረሚያ ያሉ፣ በጠለፋ በአስገድዶ መድፈርና በመሳሰሉት ጉዳዮች በማረሚያ የቆዩ ሰዎች ናቸው ይቅርታው የማይመለከታቸው። ከዛ ውጪ ግን ከወቅታዊ ሁኔታ ከረብሻ ጋር ተያይዞ ግን በፖለቲካ አመለካከቱ ምክንያት የታሰረ የተፈረደበት ሰው የለም። በዚህ መስፈርት ውስጥ የሚታዩ ቅድም በዘረዘርኩልህ መስፈርቶች ውስጥ የሚታዩ አካላት የይቅርታው አካል ነው የሚሆኑት። ነገር ግን ደግሞ ሕጉ የሚከለክላቸው ከዚህ በመለስ ያሉት በይቅርታው አይታይም ብሎ ያስቀመጣቸው ደግሞ በይቅርታ ውስጥ አይካተቱም ማለት ነው። የመጨረሻ ጥያቄ አድርገዋለሁ። የተሀድሶ ስልጠና የሚል ጠቅሰዋል። አሁንም በቀጣይነት የተሀድሶ ስልጠና የሚወስዱ ይኖራሉ አይደለም? እንደተገለጸው ትናንት በኦሮሚያ ክልል ለህግ ታራሚዎች የተደረገው ይቅርታ በዚህ ዓመት ሁለተኛው ነው። በያዝነው የ 2009 ዓ ም መጀመሪያ ከ5000 በላይ ለሆኑ ታራሚዎች ይቅርታ መደረጉን የቢሮ ኃላፊው አስታውሰዋል። ባለፈው የ 2008 ዓ ም ደግሞ ይቅርታ የተደረገው ለ4493 ታራሚዎች መሆኑን አመልክተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።